የዲደብሊው ዜና አመሰግናለሁ ዮሐንስ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። ምዕራብ አፍሪቃዊቷ ሀገር ኒጀር መጠነ ሰፊ የውባ በሽታ መከላከያ ክትባት ዘመቻ ጀመረች። ሀገሪቱ ከቅርብ ዓመታት ወዲህ በምዕራባዊ አፍሪካ የመጀመሪያው መጠነ ሰፊ የክትባት ዘመቻ ያካሄደች ሀገር የሚያደርጋትን ዘመቻ በሽታው ብርቱ ጉዳት አድርሶባታል በተባለላት የጋያ ከተማ መጀመሩን የሀገሪቱ የጤና ሚኒስቴር አስታውቋል። እስራኤል ትናንት በሊባኖስ መዲና ቤሩት ባደረሰችው የአየር ጥቃት የሟቾች ቁጥር 37 ደረሰ። ከሟቾቹ ሶስት ህጻናት መሆናቸውን የሊባኖስ የጤና ሚኒስቴር አስታውቋል። እስራኤል በበኩሏ በትናንቱ የአየር ጥቃት የሄዝቦላ የሬዲዮን ኃይል አዛዥ ኢብራሂም አቂልና ምክትሉን ጨምሮ 16 የሄዝቦላ የጦር አዛዦችን መግደሏን አስታውቃለች። የእስራኤል ጦር ጋዛ ውስጥ በአንድ ለመጠለያነት በሚያገለግል ትምህርት ቤት ላይ ባደረሰው የአየር ጥቃት 22 ፊልስጤማውያን መገደላቸውን የጋዛ የሲቪል መከላከያ ተቋም አስታወቀ። እስራኤል በበኩሏ በጥቃቱ ኢላማ ያደረግኩት የሐማስ ታጣቂዎችን ነው ብላለች። ኢራን አዳዲስ የባለስቲክ ሚሳይል እና የሰው አልባ አውሮፕላኖች አስተዋወቀች። ኢራን ወታደራዊ መሳሪያዎቹን ያስተዋወቀችው ዛሬ ቴሄራን ውስጥ በቀረበ ወታደራዊ ትርኢት ላይ ነው። ዩክሬን በምዕራባዊ ሩሲያ ክራስኖዳር ግዛት ከፍተኛ ፍንዳታ ያስከተለ የድሮን ጥቃት ካደረሰች በኋላ ሩሲያ ከ1200 በላይ ነዋሪዎችን ከአካባቢው አስወጣች። ዩክሬን ባደረሰችው በዚሁ የድሮን ጥቃት ተጨማሪ የፈንጂ ፍንዳታ ስጋት ሊከሰት ይችላል በሚል የግዛቲቱ አስተዳደር አስታውቋል። ዜናውን በዝርዝር ምዕራብ አፍሪካዊቷ ኒጀር መጠነሰፊ የወባ በሽታ መከላከያ ክትባት ዘመቻ ጀመረች አገሪቱ ከቅርብ ዓመታት ወዲህ በምዕራባዊ አፍሪካ የመጀመሪያው መጠነ ሰፊ የክትባት ዘመቻ የሚያደርጋትን ዘመቻ በሽታው ብርቱ ጉዳት አድርሶባታል በተባለላት የጋያ ከተማ መጀመሩን የአገሪቱ የጤና ሚኒስቴር አስታውቋል በጎርጎርሳውያን 2022 የወባ በሽታ በመላው ዓለም ከ660 ሺህ በላይ ለሚሆኑ ሰዎች ህልፈት ምክንያት ሲሆን ከነዚህ ውስጥ 95 በ በመቶ የሚሆኑት ሞት የተመዘገበው አፍሪካ ውስጥ ነው ተብሏል በዩናይትድ ኪንግደም የፋርማሲቲካል ቡድን ጂኤስኬ የተፈበረከው የጸረ ወባ መድኃኒት የዓለም የጤና ድርጅት በጎርጎሪዎሱ 2022 ተግባራዊ እንዲሆን ባጸደቀው መደበኛ የክትባት መርሃ ግብር መሰረት ኒጀር ውስጥ ተግባራዊ መሆን መጀመሩን የፈረንሳይ ዜና አገልግሎት ዘግቧል። ክትባቱ ትኩሳት፣ ራስ ምታትና ብርድ ብርድ ማለትን ከሚያስከትሉ ከባድ የወባ አይነቶች ለመከላከል 75 በመቶ ውጤታማ እንደሚሆን መገመቱን ዘገባው አመልክቷል። እስራኤል በሊባኖስ መዲና ቤሩት ትናንት ባደረሰችው የአየር ጥቃት የሟቾች ቁጥር 37 ደረሰም ከሟቾቹ ውስጥ ሦስት ህጻናት መሆናቸውን የሊባኖስ የጤና ሚኒስትር አስታውቋል። እስራኤል በበኩሏ በትናንቱ ጥቃት የሂዝቦላ የሬዲዋን ኃይል አዛዥ ኢብራሂም አቂልና ምክትሉን ጨምሮ 16 የቡድኑ የጦር አዛዦችን መግደሏን አስታውቃለች። ሕዝብ ተጨናንቆ በሚኖርበት ደቡባዊ ቤይሩት በአንድ ህንፃ የምድር ክፍል በስብሰባ ላይ በነበሩ የሄዝቦላ ወታደራዊ አመራር ላይ እስራኤል ባደረሰችው በዚሁ የአየር ጥቃት በፈረሰው ህንፃ ውስጥ የነበሩና እስካሁንም ያልተገኙ በርካታ ሰዎች መኖራቸውን የፈረንሳይ ዜና አገልግሎት ዘግቧል። የሊባኖስ የጤና ሚኒስቴር ሚኒስትር ፊራስ አባያድ እንዳሉት የህይወት አድን ሰራተኞች ሌሊቱን ሙሉ በፍርስራሽ ውስጥ የተቀበሩ ሰዎችን ሲያፈላልጉ አድረዋል። የእስራኤል ጦር በበኩሉ ምንም እንኳ ዝርዝር መረጃ ባይሰጥበትም ሊባኖስ ውስጥ የሚገኙ የሂዝቦላ ወታደራዊ ኢላማዎችን በተከታታይ ማጥቃት መጀመሩን አስታውቋል። ከትናንቱ የእስራኤል የአየር ጥቃት አስቀድሞ አብዛኞቹ የሂዝቦላ አባላት በሆኑ ሰዎች በደረሰ የፔጀርስ ፍንዳታ 37 ሰዎች ሲገደሉ፣ ከ2800 በላይ የሚሆኑት ደግሞ ቆስለዋል። ጥቃቱን ተከትሎ ቤሩትን ጨምሮ ሊባኖስ ውስጥ ውጥረቱ ሲያይል የታጣቂ ቡድኑን የደህንነት ዝግጅት ጥያቄ ውስጥ ማስገባቱ ተነግሯል። በተጨማሪም በሂዝቦላ ተዋጊዎች ላይም ብርቱ የሥነ ልቦና ጉዳት ሳያደርስ እንዳልቀረ ዘገባው አመልክቷል። በተያያዘ ዜና የእስራኤል ጦር ጋዛ ውስጥ በአንድ ለመጠለያነት በሚያገለግል ትምህርት ቤት ላይ ባደረሰው ጥቃት 22 ፊልስጤማውያን መገደላቸውን የጋዛ የሲቪል መከላከያ ተቋም አስታውቋል። እስራኤል በበኩሏ በጥቃቱ ኢላማ ያደረግኩት የሐማስ ታጣቂዎችን ነው ብላለች በሺዎች የሚቆጠሩ ፊልስጤማውያን ተፈናቃዮችን ባስጠለለ አልዛይቱን ትምህርት ቤት ላይ በደረሰው በዚሁ ጥቃት ከተገደሉት ውስጥ ስምንቱ ህጻናት መሆናቸውን የሲቪላውያን ተከላካይ ቡድኑ ቃል አቀባይ መሐመድ ባሳል ተናግረዋል ሌሎች ሰላሳ ያህል ሰዎች ጉዳት ደርሶባቸዋል የእስራኤል ጦር በመግለጫው የአየር ኃይሉ በጋዛ ከተማ በሚገኘው የሐማስ ማዘዣና መቆጣጠሪያ ማዕከል ውስጥ ሲንቀሳቀሱ በነበሩ አሸባሪዎች ላይ ትክክለኛ ጥቃት አድርሷል ብሏል። ነገር ግን ጦሩ በጥቃቱ ስለተገደሉ ሰዎች ቁጥርና ማንነት ዝርዝር መረጃ ከመስጠት ተቆጥቧል። በእስራኤል ሐማስ ጦርነት አብዛኞቹ ሲቪላውያን የሆኑ የተገደሉ ፊልስጤማውያን ቁጥር 41391 መድረሱን የጋዛ የጤና ሚኒስቴር መረጃ ያመለክታል። በጋዛ ከ2.4 ሚሊዮን በላይ ፍልስጤማውያን ከቤት ንብረታቸው ተፈናቅለዋል። ይህ ዶችቨለ ነው። ዩክሬን በምዕራባዊ ሩሲያ ክራስኖዳር ግዛት ከፍተኛ ፍንዳታ ያስከተለ የድሮን ጥቃት ካደረሰች በኋላ ሩሲያ ከ1200 በላይ ነዋሪዎችን ከአካባቢው አስወጣች። ዩክሬን ባደረሰችው በዚሁ የድሮን ጥቃት ተጨማሪ የፈንጂ ፍንዳታ ስጋት ሊከሰት ይችላል በሚል ስጋት ማደሩን የግዛቲቶ አስተዳደር አስታውቋል። በማህበራዊ መገናኛ ገጾች ላይ ሲንሸራሸሩ የታዩ የቪዲዮ ምስሎች በጨለማ ውስጥ ርችት መሳይ ግዙፍ ፍንዳታ ሲከሰት ያሳያሉ። የግዛቲቱ አስተዳዳሪ ኮንድራትዬቭ ድርጊቱን በኬቭ አገዛዝ የተፈጸመ የአሸባሪዎች ጥቃት በማለት ገልጸውታል። በዚህም ፍንዳታው በተከሰተበት አካባቢ የምትገኝና ስሟ ያልተጠቀሰ መንደር ውስጥ ይኖሩ የነበሩ ሰዎች አካባቢውን ለቀው እንዲወጡ መደረጉን ገልጸዋል። በማህበራዊ መገናኛ ገጾች ላይ የተለቀቁ የፍንዳታ ቪዲዮዎች በትክክል ከጥቃቱ ጋር ስለመገናኘታቸው ግን ዘገባው ማረጋገጫ አላገኝም። የሩሲያ የመከላከያ ሚኒስቴር ቀደም ሲል 101ን የዩክሬን ሰው አልባ አውሮፕላኖች አብዛኞቹ በብራያንስክ ክልል እና ሌሎቹን 18 ድሮኖችን ደግሞ በክራስኖዳር ክልል ውስጥ መትቶ መጣሉን አስታውቋል። ሩሲያ በየቀኑ ማለት በሚቻል መልኩ የዩክሬን ድሮኖችን መታ እየጣለች መሆኑን አስታውቃለች። ኢራን አዳዲስ የባለስቲክ ሚሳይል እና የሰው አልባ አውሮፕላን አስተዋወቀች። ኢራን ወታደራዊ መሳሪያዎቹን ያስተዋወቀችው ዛሬ ቴሄራን ውስጥ በቀረበ ወታደራዊ ትርኢት ላይ ነው። በመካከለኛው ምስራቅ እስራኤል በምዕራባውያን በሽብርተኝነት ከተፈረጁ ታጣቂ ቡድኖች ጋር እያደረገች ባለው ጦርነት ስሟ በተደጋጋሚ የሚነሳው ኢራን በወታደራዊ ትርኢቱ ላይ ለእይታ ያቀረበቻቸው የጦር መሳሪያዎች ውጥረቱን እንዳያባብሱ አስግቷል። በኢራን አብዮታዊ ዘብ የተፈበረከው ጂሃድ የሚል መጠሪያ የተሰጠውና ጠጣር ነዳጅ የሚጠቀሙ ሚሳኤል ከ1,000 ኪሎ ሜትሮች በላይ ተምዘግዝጎ ኢላማውን መምታት ይችላል ተብሎለታል። ሻይድ 136 ቢ የሚል መጠሪያ የተሰጠው የሰው አልባ አውሮፕላን በበኩሉ በአንድ ጊዜ ከ4,000 በላይ ኪሎ ሜትሮች ተጉዞ የተላከበትን ኢላማ መምታት እንደሚችል ነው ከወደ ኢራን የወጡ ዘገባዎች ያመለከቱት። ሩሲያ በዩክሬን እያደረገች ላለው ጦርነት ኢራን ሚሳይሎችና የሰው አልባ አውሮፕላኖችን ታቀርባለች ሲሉ ምዕራባውያን ሀገራት ይከሳሉ። ምንም እንኳ ኢራን የሚቀርብባትን ክስ ብታስተባብልም አዲሱ የኢራን ፕሬዚዳንት ማሱድ ፔዥክሽያን በጎርጎርሳውያኑ ከ1980 እስከ 1988 ከሳዳም ሁሴኑ ኢራቅ የተደረገውን ጦርነት በማሰብ በቴህራን የተካሄደውን በዚሁ ዓመታዊ ወታደራዊ ትርኢት ላይ ታድመዋል። ይህ ዶቸ በለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ ሀፍታል አስታውሳችሁ። ምዕራብ አፍሪካዊቷ ሀገር ኒጀር መጠነ ሰፊ የወባ በሽታ መከላከያ ክትባት ዘመቻ ጀመረች። እስራኤል በሊባኖስ መዲና ቤሩት ባደረሰችው የአየር ጥቃት የሟቾች ቁጥር 37 ደረሰም። በተያያዘ እስራኤል ጋዛ ውስጥ በአንድ ለመጠለያነት በሚያገለግል ትምህርት ቤት ላይ ባደረሰችው የአየር ጥቃት 22 ፍልስጤማውያን መገደላቸውን የጋዛ የሲቪል መከላከያ ተቋም አስታውቋል። ኢራን አዳዲስ የባለስቲክ ሚሳይልና የሰው አልባ አውሮፕላን አስተዋወቀች። ኢራን ወታደራዊ መሳሪያዎቹን ያስተዋወቀችው ዛሬ ቴሄራን ውስጥ በቀረበ ወታደራዊ ትርኢት ላይ ነው። ዩክሬን በምዕራባዊ ሩሲያ ክራስኖዳር ግዛት ከፍተኛ ፍንዳታ ያስከተለ የድሮን ጥቃት ካደረሰች በኋላ ሩሲያ ከ1200 በላይ ነዋሪዎችን ከአካባቢው አስወጣች። ዜናው በዚሁ አበቃ። ጤና ይስጥልኝ።